ፕሮፌሰር ገብሩ ታረቀ፣ እንደሚታወቀው ኢትዮጵያ ውስጥ ቀዳማዊ ኃይለሥላሴ የመጨረሻው የኢትዮጵያ ነገስታት ሆነው በአብዮቱ ክስተት ሳቢያ የጊዜያዊ ወታደራዊ አስተዳደር ደርግ ኢትዮጵያን ወደ ሪፐብሊክ ለመቀየር በቅቷል። አብዮቱ እንዴት ተከሰተ? ደርግስ እንደምን ነው ለስልጣን ሊበቃ ይበቃው? የጃንሆኝ ዘመነ መንግስት ስንፈትሽ ስንመረምር ነካ ነካ አድርገነዋል። ብዙ ተግዳሮች ብዙ ችግሮች የነበረበት ነው። እና እነዛ ውስጣዊ ችግሮችን የመሬቱን የዲሞክራሲ ጥያቄውን የኤርትራ ጉዳይን አስመልክተን ጠቁመናል። እነዛን በአገባቡ ለመወጣት አለመቻላቸው በመጨረሻው ከስልጣን እንዲወገዱ አድርጓቸዋል። በየካቲት ስልሳ ስድስት የተጀመረው ህዝባዊ ማህለል በብዙ ምክንያቶች ሊያቆሙት አልቻሉም። አንደኛው ጃነሆይ እና የቅርቡ ረዳቶቻቸው በሽምግልና ጊዜያቸው የተነሳውን ህዝባዊ ዋይታ፣ አመፅ የሚገባ መልስ ለመስጠት አልቻሉም። አንዱ የእርጅና ጉዳይ ነው። ጃነሆይም ከወለዷቸው አንድ ብቅ ብሎ ጉዳዩን ለመረከብ የሚችል አልታየም አልነበረም። ሁለተኛው በመንግስት ውስጥ ራሱን የቻለ ክፍፍልና ለስልጣን ሽሚያ የመጠላለፍ ጉዳይ ይነሳል። በመሳፍንቱ በቢሮክራዊ መሪዎች፣ በቤተ መንግስት ውስጥ መከፋፈልና የእርስ በርስ መጠላለፍ ለአመፁ ትልቅ አስተዋጽኦ ያደርጋል። ሶስተኛው እስከዛን ጊዜ ድረስ ገብፎ ይዞ የዘውድን ተከላካይ ሆኖ የኖረው የጦር ኃይል አመፁን መቀበሉ እና በአመፁ ተካፋይ መሆኑን እንዲሁም መጨረሻው ላይ ደግሞ መሪነቱን መቀዳጀት ነው። አራተኛው ምክንያት በአምሳ ሶስቱ የእነ መንግስቱ አመፅ አሜሪካ የተጫወተችው ጣልቃነት በስልሳ ስድስቱ የገለልተኛነት ሚና ነው የተጫወተችው። ስለዚህ እንደ አምሳ ሶስቱ የአሜሪካን መንግስት ለእርዳታ አለመድረሱ ወይም አለመሞከሩ ነው። እንግዲህ አመፁ ሲጀምር ማዕከላዊ የሆነ አመራር አልነበረውም። አቤቱ የኢትዮጵያ ተማሪዎች ከአስር ዓመት በላይ ዋናው ዋናው ተንቀሳቃሽና ዘውዱን የሚማጎት ኃይል እንኳን ባልጠበቁት ወቅትና ባልጠበቁት ሂደት ነው አቤቱ ዱብ ያለው እና ማዕከላዊ አመራር ሊፈጠር አልቻለም። ይህንን ክፍተት በመጨረሻ የሚሞላው ደርግ ተብሎ የሚታወቀው በመፈጠሩ ነው። የግራ ዘመሙ ኃይሎች ደግሞ መከፋፈል፣ የእርስ በርስ መናቆርና እንዲያውም ሻ መገዳደል ለደርጉ ተጨማሪ ኃይል ይሆናል። እነዚህም በሙሉ ስናያቸው መጨረሻ ላይ ደርግ ኃይሉን ይጠቀልላል። መንግስቱ ኃይለ ማርያም ደግሞ ከደርግ ብቅ ይልና ዘውድ ያልደርሳ ግን ስልጣኑ በምንም አይነት ከጃንሆይ ያላነሰ ሻለቃ ይፈጠራል። አገሪቷን ደግሞ ለአስራ ሰባት አመት በከባድ ጡንቻ ይመራል። እንዳሉት ጊዜያዊ ወታደራዊ የአስተዳደር ደርግ በመቶ ዘጠኝ የበታች ሹማምንትና መስመራዊ መኮንኖች እንደዚሁም እስከ ሻለቃ ማዕረግ ያላቸው ከፍተኛ መኮንኖች የተሰባሰቡበት ነበር። ከዛም ከደርግ ወደ ኢህድሪ ተሸጋግሮ ፓርቲውንም ኢሰፓ ብሎ በመሰየም ኢትዮጵያን ሶሻሊዝም እናካሄዳለን በሚል ኢትዮጵያ የተቀደመን መርህ ቀዳሚ አድርገው ሄደዋል። የአስራ ሰባት አመቱ በፊት ሊቀመንበር በኋላ ፕሬዚደንት መንግስቱ የተመራው የአስራ ሰባት አመቱ ግዛት ዘመን ምን ይመስል ነበር? በዋነኛነት ሊነሱ የሚገባቸው ምንድን ናቸው? ይላሉ በዋነኛነት ሊጠቀሱ የሚገቡማ ብዙ ብዙዎች ናቸው። ወደ ደርጉ መለስ እንበልና ደርጉ የመቶ ዘጠኝ ሰዎች ከተራ ወታደር እስካልተው እስከ ሻለቃ ማዕረግ በነበራቸው ሰዎች የተመሰረተ ነው። ከዛ በፊት ከጥቂቶቹ በስተቀር የማይተዋወቁ በአስተሳሰብ የማይገናኘው፣ ብዙዎቹ ደግሞ ዘመናዊ ትምህርትን ያልቀመሱ ሰዎች ናቸው። ለኢትዮጵያ አዲስ ራዕይ የነበራቸው ከውስጣቸው ምን ያህል ይሆናሉ ብለን ስንጠይቅ፣ በእኔ ግምት በጣም ጥቂት። እነዚህም ደግሞ ውጭ ሀገር ሄደው ዘመናዊ ትምህርትን የቀመሱ በቀዳማዊ ስላሴ ዩኒቨርሲቲ በተለያዩ ክፍሎች በመማር የመጀመሪያ ድግሪያቸውን ያገኙ ከኢትዮጵያ ተማሪዎች እንቅስቃሴ ጋር ግንኙነት ያደረጉ ስለዚህ የፖለቲካና የንቃተ ሕሊናቸው ትንሽ የቦለበተ ግለሰቦች እንደነበሩ የሚያጠራጥር አይደለም። ግን መጨረሻ ላይ እነዛ የተናሩትንም ወደ ጎን እየገፋ ኮሎኔል ፍስሀ ደስታና ሻምበል ፍቅረስላሴ በዝርዝር አስቀምጠውታል። ወደ ጎን እየገፋ መጨረሻ ላይ ወሰን የሌለው ስልጣን በማየት ኢሳፓ ተቋቁሞ ሪፐብሊክ ለመጀመሪያ ጊዜ በኢትዮጵያ ስትታወጅ ይህ ራሱ ትልቅ ምዕራፍ ነው። ከዘውዳዊ አገዛዝ ወደ ሪፐብሊካን መዛወር ከዴሞክራሲያዊ ሂደትም አንጻር ስናየው አንድ ትልቅ እርምጃ ወደፊት ነው። አንድ ትልቅ ምዕራፍ ከፋች ነው። ነገር ግን የኢሰፓ መኖርና አለመኖር ብዙም ልዩነት አላመጣም። በመጽሐፌም ትንሽ ጠቆም አድርጌዋለሁ። በጉል የሚታየው የአንድ ግለሰብ አምባገነንነት ነው። ስልጣንን ጠቅሎ የያዘው መንግስት ነው። ከስልሳዎቹ ሰዎች መገደል በኋላ የደርግ መንግስት ብሎ መናገር ይቸግራል። እኔም በመጽሐፌ የሠራሁት ስህተት ይመስለኛል። ከስልሳዎቹ መገደል በኋላ፣ ከሶማሊ ወረራ ሽንፈት በኋላ መንግስቱ ባቻነት አልነበረም የሚመራው ነው፣ ግላዊ በሆነ በብቸኝነት ነበር የሚመራው እና ደርግ ያጋጠሙት ችግሮች አንዳንዶቹ ተጃናዊ መንግስት የወረሳቸው ናቸው የኤርትራው ለምሳሌ የሶማሌው በየፊናው የተፈጠሩት ብሄርተኛ እንቅስቃሴዎች፣ የዘመን ኃይሎች እነዚህ በሙሉ ከጀመናዊ መንግስት የደረሷቸው ናቸው። ሁለተኛው ግን እነዚህን ችግሮች በአግባቡ ዴሞክራሲያዊን መመንገጥ ለመፍታት አለመቻሉ፣ እንዲያውም አለመፈለጉ ነው ለውድቀቱ ምክንያት የሚሆኑት የብሔር እኩልነትን፣ የሃይማኖት እኩልነትን ለአዋጅ መልክ አስረት ነበር። ነገር ግን የብሔር ጥያቄውን ወደ ጎን በመተው ለኢትዮጵያ ቁስል እምብርት የሆነውን ጥያቄ ዴሞክራሲያዊ በሆነ መንገድ ለመፍታት አለሞከሩ ነው። አንዱ ባልተሰበ መንገድ የመንግስቱን ጡንቻ የሚያዳብረውና የኢትዮጵያን ችግሮች በኃይል በጦር ኃይል እንፈታለን እምነት የሚለውን ወታደራዊ እምነት የሚያጠናክረው በኦጋደን የተጎናጸፈው ድል ነው ከዛ በኋላ ተሸክሞት የተጓዘ መፈክር የምስራቁ ድል በሰሜን ይደገማል የሚለውን ነው ለዋናው በሌነት ለደርግ ውጥቀት ለህዝብ የነበረን አክብሮት በመተው በጠመንጃ ላይ አቁሉ የኢትዮጵያ ውስጣዊ ችግሮችን በሀይል ለመፍጠት መሞከሩ ዋናው ምክንያት ይሄ ይመስለኛል። የስልሳ ስድስቱ አብዮት ሲፀነስ በአጀማመሩና በሂደቱ ህዝባዊ ነበር። ያንን አክሽፎ ስልጣኑን እጁ ውስጥ ካስገባ በኋላ ህዝባዊነቱን የህዝባዊ ድጋፉን እያጣ ሲሄድ የእሱ ተጸራሪ ሀይሎች ተቃዋሚዎች ህዝባዊነት እየጠነከረ ስለሄደ ለነሱ ድል ወይም በአንጻሩ ለደርግ ችንፈት ዋናው ምክንያት ይህን የወታደራዊ ኃይል ሚዛናዊነትን ከግንዛቤ ውስጥ አላሰባ ነው። ስለዚህ በሽንፈቱም ሆነ ለግሉ በእኔ እምነት ፖለቲካዊ ነበር የህዝብ ድጋፍ በማግኘትና ባለማግኘት ወይም በማጣት ነው፣ ደርግ የተሸነፈው። በአስራ ሰባት አመታት ጊዜያቶች ውስጥ እንደጠቀሱት በርካታ አሎታዊ ገጽታዎች በደርግ በኩል የሚነሱ አሉ፣ የቀይ ሽብሩንም ሆነ የብሔረሰቦችን መብት ወይም ለህዝብ የሚገባውን ከበሬታ ለመስጠትና ዴሞክራሲያዊ እሴቶችን እውን ማድረግ አለመቻሉ። ከአበረከታቸው አወንታዊ ጎኖች ተብለውስ የሚጠቀሱ ምን ይሆናሉ? ዋናውና ትልቁ ለጃንሆይ ውጥቀት የሆነው የመሬት ስሬት ጉዳይ ነበር። የመሬቱ ስሪት ደግሞ ከብሔር ጥያቄ ጋር የተቆራኘ ነበር። ይህንን በተመለከተ የደርግ ዋነኛው ዋነኛው አይነተኛው ቅርሱ የመሬት አዋጁ ነው። ያ የመሬት አዋጅ ጭሰኛውን ከፊደላዊ አገዛዝ ጭቆና የገላገለ የፊደላዊ ስርዓቱን ምሰሶ የነበረውን የመሬት ስሪት ባንዲት አዋጅ ከናካቴው አስወገደው። በእኔ እምነት የደርግ ዋነኛው አዎንታዊ አስተዋጽኦና ቅርስ የመሬቱን ለውጥ ነው። ሁለተኛው በስራ መዋል አልቻለበትም እንጂ የሪፐብሊካን ጉዳይ በቀላሉ የሚታይ አይደለም። ፍጹማዊ ዘውዳዊ አገዛዝ ወደ ሪፐብሊክ ህዝባዊ አገዛዝ፣ ሪፐብሊክ ማለት ህዝባዊ ማለት ነው፣ ዴሞክራሲያዊ ማለት ነው፣ አገዛዝ ያመለከተ ድልድይ ከፋች ነው ብዬ አምናለሁ። ግን በስራ ላይ አልዋለም። እና መጨረሻ ላይም ስልጣኑ ከሞላ ጎደል በአንድ ግለሰብ ብዙም ባልተማረ ግርምስተኛ በሆነ ግለሰብ በመውደቁ ያ በተግባር ሊውል አልቻለም። ግን ራሱ አዋጁ ትልቅ መራፍ ቅፋች ነው እና ሁለተኛው የደርግ አስተዋጽኦ ቅርስ ይሄ ነው ብያምናለሁ። ሦስተኛው መሀይምነትን መሀይምነትን ለማቸነፍ የተደረገው ትግል ሙከራ በቀላሉ የሚታይ አልነበረም። ግን ተከታታይነት በማጣቱ ሀሁ የቆጠሩት ሰዎች እንደገና ወደ መሀይምነት እንደተመለሱ ብዙ አመልካቾች አሉ። ግን ይሄ ራሱም አንድ ትልቅ ሙከራ ነበር ብዬ አምናለሁ። አራተኛው የቋንቋዎች እኩልነት ማወጩ ለመጀመሪያ ጊዜ ለመጀመሪያ ጊዜ ኦሮምኛ በኦፊሻል ደረጃ መነገር መጀመሩ ይሄ ራሱም ትልቅ ምዕራፍ ነው ብያምናለሁ። አምስተኛ በጃንዋሪ ጊዜ ከዛም ቀደም ብሎ የተሳሰሩ ሁለት ዋናዎቹ መዋቅሮች መንግስትና ቤተ ክርስቲያን ለመጀመሪያ ጊዜ የለየው የደርግ መንግስት ነው። የሀይማኖት እኩልነትን ያወጀው የደርግ መንግስት ነው። ይህን ትልቅ ምዕራፍ ከፋች ነው ብዬ አምናለሁ። እነዚህ አዎንታዊ አዎንታዊ አስተዋጽኦዎች እንዳነሳሃው የቀይ ሽብር ያስከተለው አመፅ፣ ጭፍጨፋ ይሸፈናሉ እና ከነዚህ በቀለኛነት፣ ቂመኛነት ነፃ ሆነን ይህንን ታሪክ በጥልቀትና በስፋት ለመገምገም ለመጻፍ የምንችልበት ጊዜ ተጀምረዋል። ወደፊትም ደግሞ እየሰፋ የሚሄድ ነው። ስለዚህ ደርግ ብዙ ጥፋት ፈጽመዋል። ሰው ጉዳት አድርሰዋል። በተለይ በተለይ ጎልቶ የሚታየው የቀይ ሽብር በኢሀፓ አባሎቹ ብቻ ሳይሆን በደጋፊዎቹ በተራው ሕዝብ የተደረገው ጭፍጨፋ ለማመን ለማመን በእጅጉ የሚከብድ ነው። በዚህና በመሳሰሉት ምክንያቶች የደርግ አዎንታዊ አስተዋጽዎች ተሸፍነው ቀርተዋል የሚል ግምት ነው ያለኝ። በአስራ ሰባት ዓመቱ የፕሬዚደንት መንግስቱ ማገዛዝ ወቅቶች በእርስዎ አታይ እንደምን ይታሰባሉ? ፕሬዚደንት መንግስቱስ በታሪክ ምን አይነት ስፍራ ይኖራቸዋል? ኢትዮጵያ ውስጥ በምን መልኩ ታሰቡ ይገባል የሚል አስተያየት አሉት? አጠር ባለመልኩ በኢትዮጵያ አብዮት ሂደት በማጎልበትም ሆነ በማክሸፍ የደርግ ተዋናይነት ማዕከላዊ ነበር። ይሄ የሚታል ነገር አይደለም። ይሄ ራሱን የቻለ አንድ ምዕራፍ ነው። በሂደት ደርግ ከጨዋታው ውጭ የሆነ የሕግና ስልጣን በአንድ ሰው እጅ ትወድቃለች። ያ ሰው በባህሪውም በእውቀቱም በትምህርቱም ውስንነትን ከግምት በማስገባት ነገር ግን የተፈጥሮ ብሩህ አእምሮውን ግን ለመካድ አንችልም ዘመናዊ ትምህርት ቤት ገብቶ ዘመናዊ ትምህርትን ባለመማሩ አይነተኛ ጉድለትና ችግር ቢሆንም፣ ሰውየው በእኔ እምነት ማለት ነው የተፈጥሮ ብሮ አእምሮ የነበረው አስተዋይ ሰሚ ጆሮ የነበረው የመናገር ችሎታው በእጅጉ የላቀ ኮነል ፍስሀ እንዳሉት ተናግሮ የሚያሳምን ሰው እንደነበረ አንዱም ምክንያት ስልጣን ለመጨበጥ ያስቻለው ይሄ ይመስለኛል። በጨካኝነቱ የታወቀ ሰው ነበር እና ሙሉ ግንዛቤ ውስጥ አስገብተን ስናየው የደርግ አዎንታዊ አስተዋጽኦች ያልኳቸው ቀደምዬ ዘርዝሬያቸዋል፣ ዘርዝሬያቸዋለሁ። አሉታዊ ጎንም ስናይ ደግሞ ጸረ ሕዝብነቱ፣ ጸረ ዴሞክራሲያዊነቱ፣ አምባገነናዊነቱ፣ ጨፍጫፊነቱ፣ ጦር ወዳጅ መሆኑ እነዚህ ደግሞ ለራሱ ውድቀት ብቻ ሳይሆን ኢትዮጵያን ያደቀቁ ሁኔታዎች በመፍጠሩና በማስፋፋቱ መጨረሻም ኤርትራ አትገነጠልም አትሸጥም የሚለውን አቶ ኤርትራም ተገነጠለች፣ ኢትዮጵያም ጠበረች፣ የባህር ወደቦቿንም አጣች እና አሁን ያለው ስነ ስርዓት በር ከፋቾች የሚሆኑት እነዚህ ናቸው። ፕሬዚደንት መንግስቱ አሁንም በሕይወት አሉ። በስደት ላይ ነው የሚገኙት። እንደ አንድ ሀገር መሪ ወደ ስደት መውጣታቸውስ በታሪክ በምን መልኩ ይታያል? መንግስቱ በስልጣን በነበረበት ጊዜ ራሱን የሚያየው የአጼ ቴዎድሮስ ተምሳሌነትን በመቀበልና በማቀፍ ነበር። እንዳሁም በጣም ጎልቶ ሲነገር የነበረው በዛ ጊዜ መንግስቱ ሳልሳዊ ቴድሮስ ይሆናል። በችግሩም በጦርነቱም ከተሸነፈ ትዙል እንደሆን የመጨረሻው ሸንጎ ስብሰባ አንድ መነኩሴ የተነስተው እኔ አምናለሁ አለሁ እርሶ እዚህ እንደ ቋንጣ ደርቀው ይቀሯታል እንጂ አገሪቷን ጥለው እንደማይሸሹ አምናለሁ ስለተናገረው ገራሚ ትንቢት ነበር ግን መነኩሴው እንዳሉት ሳይሆን መንግስቱ ጨረሻው ያደረገው የቴዎድሮስን ጽዋ በመቀበል ሳይሆን በሽሽት ነው። መንግስቱ ደረትለትና የሚነገርለት ምንኛ ሀገር ወዳድ እንደነበረ ነው። ግን ህዝብን እየጨፈጨፉ ህፃናትን ከእናታቸው ጉያ እየነጠቁ የሚገል መሪ ለእኔ ሀገር ወዳድ ነው ተብሎ ሊነገርለት አይገባም ባይነኝ በቤተ መንግስቱ ውስጥ ቁጭ ብሎ ሰራዊትን አሰልፎ እስከ መጨረሻው ድረስ ተዋግቶ እዛው ህይወትን ቢያጣ ኑሮ የመንግስቱ ምዕራፍ በጎላ መልኩ ይቀርብ ነበር ብዬ አምናለሁ። ሀገር ወዳድነቱም ከራስ ወዳድነቱ በላይ እንደነበር የሚያረጋግጥለት ይህ ነበር። በመጽሐፌ እንዳመለከትኩት የዚምባብዌ አምባገነኑ አገሩን በማድቀቅ ያለው በሙጋቤ ጥገኝነት ተረስተው ይኖራል። ግን ሰውዬ ደግሞ የማይረሳበት አንድ ምክንያት አለ ራሱን በመጽሐፍ መልክ በማቅረብ ነው። የመጀመሪያውን ከጓዶቹ ጋር ሲነጻጸር ከፍቅረስላሴና ከስሳ ሲነጻጸር በጣም ደካማ ውሸት የበዛበት መጽሐፍ ነው። ግን መንግስቱ እንዳይረሳ በሚያደርጉት ምክንያቶች ግን አንዱ ነው። አሁን ደግሞ ሁለተኛውን ቅጽ እየጠበቅን ነው። ከመጀመሪያው የተሻለ ይሆናል ብዬ ተስፋ ረካለሁ። እሱ ታሪክ መደምደሚያው እንዲሁ ነው ቀረ የኢትዮጵያ የታሪክ ፕሮፌሰር ገብሩ ታረቀ፣ ስለ ቃለ ምልልሱ እናመሰግናለን። ድሉ ስለሰጠኸኝ በጣም አመሰግናለሁ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራም ነበር።